voice of America፣ የዩናይትድ ስቴትስ ቀዳማዊት እመቤት ሚሌኒያ ትራምፕ የአፍሪካ ጉብኝታቸውን በመቀጠል ዛሬ ኬንያ ገብተዋል። ጉብኝታቸው በሕፃናት ደህንነት ላይ ያተኮረ መሆኑ ተገልጿል። ሚሌኒያ ትራምፕ ዛሬ የናይሮቢ ብሔራዊ ፓርክንም ጎብኝተዋል። ጉብኝታቸውን እየተከታተለች ያለችው ፓትሲ ውዳኳራ ለቪኦኤ የላከችውን ዘገባ አዳነች ፍስሐ ታቀርባለች። ሜላንያ ትራምፕ ዛሬ የምስራቅ አፍሪቃዊቱ ሀገር ዝሆኖችንና አውራሪሶችን ለመንከባከብ የምትጠቀምበትን ዘዴ ለማጤን የናይሮቢን ፓርክ እንደ ጎበኙ ተዘግቧል። ጨቅላ ዝሆን በመመገብ ተግባርም ተሳትፈዋል። ሳፋሪ የዱር ሰራዊት ፓርክንም ተመልክተዋል። በማላዊ ጉብኝታቸውም ከሀገሪቱ ቀዳማዊት እመቤት ጋር ከመገናኘታቸው በፊት ከአሜሪካ ዲፕሎማቶች ጋር ተነጋግረዋል። ሜላንያ ትራምፕ ምስጋና አቅርበዋል። ላሳያችሁኝ ድጋፍ ሁሉ አመሰግናለሁ። ሁላችሁንም አመሰግናለሁ። እግዚአብሔር ይባርካችሁ። ሉለንጌ ውስጥ ስለቀዳማዊት እመቤቷ ጉብኝት የሰሙት ብዙ ባይሆንም የሰሙት አስተያየቶቻቸውን ከመሰንዘር አልተቆጠቡም። ቬሮኒካ ሞኒ ቀዳማዊት እመቤቲቱ ባለቤታቸው ስለ አፍሪቃ ያሉትን ጸያፍ ነገር ለማካካስ የመጡ ይመስለኛል። ስለሆነም ምናልባት ቀስ በቀስ የአፍሪቃ መሪዎችን እምነት ለማግኘት እየሞከሩ ይመስለኛል። ቀዳማዊት እመቤቷ የባለቤታቸውን አይነት እምነት ቢኖራቸው ኖሮ እዚህ የሚመጡ አይመስለኝም። ምናልባትም ለባለቤታቸው መልእክት እያስተላለፉ ይሆናል። የአሜሪካን ድጋፍ የሚያስፈልጋቸው ሰዎች እስከሆኑ ድረስ ካደጉትም ሆነ ካላደጉት ጋር ተባብረን የዓለም ሕዝብ አካል መሆን አለብን የሚል መልእክት ለባለቤታቸው እያስተላለፉ ይመስለኛል። ስለሆነም እወዳቸዋለሁ። የፖለቲካ ተንታኝ ቪንሰንት ማኮምቤ ደግሞ የቀዳማዊቷ እመቤት የአፍሪቃ ጉብኝት ባለቤታቸው የቻይናን ተጽዕኖ ከመጻረርና አሸባሪነትን ከመታገል ውጭም በአፍሪቃ ላይ ትኩረት እንዲሰጡ ሊያነሳሳቸው ይችል ይሆናል ብለዋል። ሜላንያ ትራምፕ ወደ ሀገራቸው ከመመለሳቸው በፊት ካይሮንም ይጎበኛሉ። የአፍሪቃው ጉብኝታቸው ብቻቸውን ያደረጉት የመጀመሪያ ዓለም አቀፍ ጉብኝት ነው።